ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። በአሸባሪነት ወንጀል ተከሰው በክርክር ላይ ከነበሩትና ከትላንት በስቲያ ረቡዕና ትላንት ሐሙስ ከተለቀቁት አምስቱ የዞን ዘጠኝ አምደኞችና ጋዜጠኞች እንዲሁም ከጠበቆቻቸው ጋር የተካሄደ ቃለ ምልልስ በምሽቱ አብይ ርዕስ ይዘናል። የሰሞኑን የጋዜጠኞቹንና የዞን ዘጠኝ የኢንተርኔት አምደኞች ከእስር የመለቀቅ ዜናና የሕግ አንድምታ የሚመረምር ከባለሙያ ጋር የተካሄደ ውይይት ለምሽቱ ከተሰናዱት ውስጥ ነው። ጤና ስትልን ክቡራትና ክቡራን አድማጮች የዛሬ አርብ ሐምሌ 3 2007 ዓመተ ምህረት ስርጭታችንን ከዋሽንግተን ዲሲ ስቱዲዮ ሰባት ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራንናለች። ኮርኔልየስ ቴነር ለቴክኒክ ምህንድስናው ተሰይሟል። አሁን ለቀዳሚው ዜና ሰለሞን አባተ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ በኢትዮጵያና ኤርትራ ድንበር ላይ ሰላሳ የሚሆኑ ሰርጎ ገቦች የተባሉ ታጣቂዎች መደምሰሳቸውን የኢትዮጵያ ፌዴራል ፖሊስን የጠቀሰ የራዲዮ ፋና ዜና አመለከተ። በዚሁ የምዕራብ ትግራይ ድንበር ላይ ተደምስሰዋል የተባሉትን ሰዎች ዘገባው የሻዕቢያ ተላላኪዎች ብሏቸዋል። በሻዕቢያ ተልዕኮ ተሰጥቷቸው ትንኮሳ ለመፈጸም ከሞከሩት ጸረ ሰላም ኃይሎች መካከል አብዛኞቹ ሲደመሰሱ፣ ጥቂቶቹ በቁጥጥር ስር ውለዋል ይላል የፋናው ዘገባ። በዩናይትድ ስቴትስ የነጻነት ቀን ሰኔ 27 መዳረሻ ሳምንታት በርካታ የሽብር ጥንስሶችን ማምከናቸውን የፌዴራሉ ምርመራ ቢሮ ኤፍቢአይ ኃላፊ ጄምስ ኮሜ አስታወቁ። እንደሚመስለኝ ከነጻነት ቀን ጋር ተያይዞ ብዙ ሰው ለመግደል ሊደረጉ የነበሩ ጥረቶችን አስተጓጉለናል ብለዋል። ኮሜ ለጋዜጠኞች በሰጡት መግለጫ። ሰሞኑን አስር ሰዎች መያዛቸውን የኤፍቢአይ ዋና አለቃ ቢናገሩም የሰዎቹን ማንነትና ይጠነሰሱ ነበር የተባሉ ጥቃቶችን ምንነት አልገለጹም። መላ አሜሪካ የነጻነት ቀንን በተለያዩ የሙዚቃ ድግሶች፣ በጭፈራ፣ በሽርሽር፣ በርችት ስታከብር ሰው እንዲጠነቀቅ ኤፍቢአይ እና የሀገር ውስጥ ደህንነት መስሪያ ቤቱ ተደጋጋሚ ማሳሰቢያዎችን ሲያወጡ ቆይተዋል። ከኢራን ጋር በተያዘው የኒኩሌር ድርድር ከባድ ናቸው በሚባሉት ነጥቦች ላይ ስምምነት ካልተደረሰ ተደራዳሪዎቹ ሂደቱን ለማቋረጥ ዝግጁ ናቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አስጠነቀቁ። አንጣደፍም እንዲያጣድፉንም አናደርግም ብለዋል። ኬሪ አጠቃላይ ስምምነት ላይ ለመድረስ የሚያስችል ተጨባጭ ውጤት እያስመዘገቡ መሆናቸውን ኬሪ ኦስትሪያ ዋና ከተማ ቪየና ላይ በሰጡት ጋዜጣዊ መግለጫ አመልክተው አሁን ዋናው ትኩረታቸው የስምምነቱ ጥሩነት መሆኑን አስረድተዋል። ስምምነት ላይ የምንደርስ ከሆነ የጊዜን ፈተና የሚያልፍ መሆን አለበት ብለዋል። የውጭ ጉዳይ ሚኒስትር ኬሪ የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍም አስፈላጊ ሆኖ እስከተገኘበት ጊዜ ድረስ በቪየናው የድርድር በይቅርታ፣ በቪየናው የድርድር ጠረጴዛ ላይ ለመቆየት ዝግጁ መሆናቸውን አስታውቀዋል። የኢንተርኔት ጠላፊዎች ቁጥራቸው 21.5 ሚሊዮን የሚደርስ የመንግሥት ሠራተኞችን አሳሳቢ የሆኑ የግል መረጃዎች ከፌዴራሉ የመረጃ ክምችት መዝረፋቸውን የዩናይትድ ስቴትስ የሠራተኞች አስተዳደር ቢሮ አስታውቋል። የዜናው ሰዓት አብቅተዋል። ከምሽቱ ሶስት ሰዓት እንደገና እንገናኛለን። ጤና ይስጥልኝ። መልካም ቆይታ ወደ አሉ ሰለሞን አባተን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ደግሞ ሰፋ ካለ የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አድማጮች፣ አሁን ለቀዳሚው የምሽቱ አብይ ርዕስ ወደ አዲስ አበባ እንውሰዳቸው። በፍርድ የተጣለባትን ቅጣት እየፈጸመች የነበርችው ሪዮት አለሙና በአሸባሪነት ወንጀል ተከሰው በክርክር ላይ ካሉት የዞን ዘጠኝ አምደኞችና ጋዜጠኞች መካከል አምስቱ ከትናንት በስቲያና ትናንት ሐሙስ ከእስር ተለቀዋል። ከተፈቱት የዞን ዘጠኝ አምደኞችና ጋዜጠኞች እንዲሁም ከጠበቆቻቸው ጋር መለስካቸው አምሃ ቆይታ አድርጎ ተከታዩን አጠናቅሯል። ዜናውን ና የሰማሁት ቢሆንም እንዴት ባለ ሁኔታና ምክንያት እነዚህ እስረኞች እንደተፈቱ ግልጽ አልሆነልኝም ነበረ። ይህን ለማወቅ ከጠበቆቻቸው መካከል ለአቶ አማሃ መኮንን ስደውልላቸው ከተፈቾቹ መካከል አራቱ አብረዋቸው እንደነበሩና ምሳቸውን እያጠናቀቁ እንደሆኑ ወደዚያው ልመጣ እንደምችልም ነገሩኝ። ደርሽ የስቀላቀላቸው እንዳነጋግራቸው የሁላቸውን ፈቃድ ጠየቅኳቸውና ፈቃዳቸውን ሰጡኝ። ከአንቺ ልጀምር። ማለት ትላንትና ሲሰማ የአንችን ስም አልሰማሁም ነበር መፈታትሽ። ዛሬ ግን እዚህ ከጓደኞች ጋር አይሻለሁ። ዛሬ ነው የተፈታሹ አዎ ዛሬ ነው የተፈታሁት። ውጭ አሉኝ፣ እንግዲህ የት እንደምወጣ አላወቅኩኝም ነበረ። ያው አሁን እንግዲህ እዚህ የምታገኘኝ ቦታ አለውኝ። ተፈትቻለሁ ማለት ነው። ስትፈች ምን ተባልሽ? ንውጡ፣ ተባልን ማለት እኛ ግቢ፣ አሁን ቀጠሮ ያለበት ግቢ ውስጥ ነበር የነበር ነው ማለት እና ኤዶም፣ ንውጡ ተባልን፣ ተፈቾች ናቸሁ ተባል እና ማንም አላመንም ነበረ። በቃ በመፈታትሽ የተሰማሽን እስኪ ንገሪኝ መጀመሪያ። ልክ ውጡ እንደተባልን አለቀስኩኝ ማለት ምን አይነት ጨዋታ ነው እንደዚህ ጨዋታ ብዬ ማለት ነው እና ታፍ ምናምን የሆነ ሰዓት ላይ ከዛ ተለቀኩኝ ተበሳጭቼ ያለቀስኩ መጀመሪያ ላይ ማለት ነው። ከዛ በኋላ ተረጋግቼ በቃ ውጡ ምናምን ተባለ። ስለዚህ ወይ ተፈተንም ላይሆን ይችላል፣ ማዕከላዊም ሊወስዱ ይችላሉ፣ ጣቢያም ሊወስዱ ይችላሉ ምናምን፣ ይሄን እያሰብን ነው የወጣ ነውና እቃችንን ይዘን ወጣን። በቃ አላመን በቢጃማ ነበር የወጣ ነው። ልብስ ምናምን እራሱ የቀየር ነው ቢሮ ነው የቀየር ነው፣ ካለማመናችን የተነሳ ማለት ነው። እናንተ አታምኑም በቃ መንግስት ምሯቸዋል ምናምን አሉ እዛ ያሉ ሰዎች ፖሊሶች ኃላፊዎችና ወጣን። ከዛ ወንድሜንና የሪዮትን እህት አየኋቸው ስወጣ ውጪ ማለት ነው። ትንሽ ስንቆይ የነ በፍቄ አለመውጣት ደግሞ ሰማን ማለት ነው። ከዛ እሱ በጣም አሳዘነን። ያው በቃ አሁን ስለ እነሱ ምን ታስብ ያለሽ? እኔ ግራን የገባኝ ማለት ምንም ይለየን ነገር የለም፣ በቃ እኛ እና እነሱ። እኛ ተፈተን እነሱ የማይፈቱበት ምንም አይነት አግባብ የለም። እና እንግዲህ ያው በሂደት ይፈታሉ ብዬ አስባለሁ። ትናንትና ነው የተፈታው። እርግጥ እንዴት ተሰማህ? እንትን ነገር ያው አጋጣሚ አስር ሰዓት ነው የተጠራ ነው። እንደዚህ አይነት ስህተት ይሰራል በብዛት ግቢ ውስጥ በስህተት ተጠርጦ ሰው ሊመለስ ይችላል። እንደዛ መስሎንም ነበር፣ ግን የሚፈታ ሰው ዝርዝር ላይ ሳይ የተስፋለምና የአስማማውንም ስም አየሁት። እዛ ያሉ አቤልና ናትናኤል ጋር እያወራን ነበር ምንድን ነው እየሆነ ያለው የሚል ማለት ነው። ብዙ ልጆች ያው ጣቢያ ሊወስዷቸው ይችላሉ፣ ማዕከላዊ ሊወስዷቸው ይችላሉ የሚል ግምት ነበራቸው። ያው ተዘጋጅ ምናምን ምንም ቃል ያስኩም ቀልድም ስለሚመስል ማለት ነው። ፍርድ ቤት ቀጠሮ እየጠበቅ ናውጣ ተፈታሀል ስትባል ማን ነው የሚፈታኝ ብለን ነው የምጠይቀው። አይደል ያው ፍርድ ቤት አልቀረብክም። ስለ ጓደኞች የተሰማለች ንገረኝ። ስለ ቀሪዎቹ ጓደኞች እነሱ ጋር የተከሰስነው ነው በተመሳሳይ ጉዳይ ነው። ከመጀመሪያ ጀምሮ አብረን እስካሁን የመጣንበት ሂደት አንድ አይነት ነው። አሁን ግማሻችን ወጥተን ግማሻችን የምንፈጣበት ምንም ምክንያት ያለ አይመስለኝም። አሳማኝ ምክንያት የእነሱ አለመፈታት ያው ደስታችን በጣም ጎደሎ ነው የሚያደረገው። እንደውም ደስታ እንዳይኖር ያደረገዋል። በጣም የሚያስከፋ ነገር አለ። በኋላ ማታም ነው የሰማነው። ነዛ የከዳቸው ይመስላላ እነሱን የከዳ ያክል አይነት ስሜት አለኝ በመውጣቴ። ግን አይ ሆፕ በጣም እነሱም ተሰጥተው እኛ እንደሚቀላቀሉን ምንም እነሱን እዛ የሚያቆያቸው ምንም አይነት ህጋዊ ምክንያት አለ ብዬ ተሳለም። እንደት ነህ አንተስ? ያው እንግዲህ ተፈተናል። ከቤተሰቦቻችን ከጓደኞቻችን ጋር ተገናኝተናል። ተገድቦ የነበረው ነፃነታችንም ተመልሷል። በዚህ በጣም በጣም ደስተኞች ነን። ግን ቀሪ ጓደኞቻችን አራት ጓደኞቻችን አሁንም በስር ላይ ነው ያሉት። እነሱ ተፈትተው ከኛ ጋር እንዲቀላቀሉ በጣም በጣም ከፍተኛ ፍላጎትና ጉጉት አለን። ተስፋ እናደርጋለን ደግሞ የእነሱም ኬዝ ከኛ የተለየ ባለ ስላልሆነ እነሱም ይፈታሉ፣ በቅርብ ከኛ ጋር ይቀላቀላሉ ብለን ተስፋ እናደርጋለን። ምን የተሰማ መጀመሪያ እኔ ምንም አላመንኩም። እስከ መጨረሻው ሰዓት የስራ ማጠናቀቂያ ሰዓት ድረስ አልወጣውም ነበረ መጨረሻ የሚወጣውት እንደውም ከግቢውም መጨረሻ ወጣውት እኔ የነበርኩና ልክ ማሌት እንዳለችው እኔ በፒጃማ ነበር የወጣት። ምክንያቱም የምትጠብቀው ነገር አይደለም። ከተፈቺ ስም ዝርዝር ውስጥ የራሰን ስም ስሰማ ገና ሐምሌ 13 ቀጠሮ ነው ተብሎ ባለበት ሁኔታ ገና ወይ አልተከላከልክ ወይ እንደዛ ባለበት ሁኔታ ላይ በጣም ከባድ ነው ለማመን ና አይት ተሳስታችኋል፣ ቼክ አድርጉ በተደጋጋሚ ስል ነበር ና ምክንያቱን ነበር ለማወቅ በጣም በተደጋጋሚ ስጠይቅ የነበረው ክስ ተቋርጦ ነው በአቃቤ ሕግ በኩል ክስ ተቋርጧል ነው የተባል ነው ና በቃ ከዚህ የተለየ ምንም ማብራሪያ አልተሰጠንም። ወጣን፣ ግን ስንወጣ ደግሞ አብረውን የታሰሩ ጓደኞቻችን በር ላይ ነበሩ። እነሱን እንኳን በቅጡ የመሰናበት እድል እንኳን አላገኘንም አለን ያላገኘውም በግሌና፣ በጣም ጸጸት ነው የሚሰማ። ግራ ነው የምትጋባው። ድብልቅልቅ ያለ ስሜት ውስጥ ነው የነበር ነው ትናንትናና፣ በጣም አስቸጋሪ ነው። አሁንም እንደዛው ስሜት ውስጥ ነው ያለሁት ማለት እችላለሁ። በዚህ አጋጣሚ ሌላ ማለት የምፈልገው ነገር በጣም በመላው ዓለም ያሉ ኢትዮጵያኖችም ሆነ የውጭ ዜጎች የእኛን ጉዳይ እየተከታተሉ በጣም በብዙ በብዙ መልኩ ሰፖርት አድርገውናል። ጠበቆቻችን፣ ቤተሰቦቻችን፣ ጓደኞቻችን፣ የሚዲያው ማህበረሰብ በጣም ብዙ ሰው ነው የእኛን ኬዝ እየተከታተለ ይህንን ከጎናችን ቆሞ የነበረውና በጣም በጣም በጣም እናመሰግናለን። እግዚአብሔር ይስጥል ማለት ነው የምፈልገው። አስማማ፣ አንተስ እንዴት ነው ስሜት ትነግረኛለ? ያው የእኔም ስሜት ብዙም ከጓደኞች የተለየ አይደለም። ግን እኔ አሁንም ድረስ ያለው በትክክለኛው ስሜት ግራ መጋባት የሚለው ነው የሚገልጸው። ድንገት ነው የተጠራሁት። እንዳልተፈታው ለማስረዳት ነው የወጣሁት። ከዛ እንደተፈታው ተነግሮኝ ነው የወጣሁት ከግቢው የምንወጣበት የመጨረሻው በር ላይ ክስ ተቋርጧል የሚል ማስረጃ ሲደርሰኝ ብቻ ነው እንደወጣው ወይም እንደተፈታው የተረዳሁት እንጂ ከዛ በፊት አልተፈታውም። ተፈቻ አይደለውም ገና ቀጠሮ ያለኝ ሰው ነኝ ስል ማንም የሰማኝ ወይም የነገረኝ ሰው አልነበረም። ክሱ መቋረጡ እና በዚህ አይነት ሁኔታ ውስጥ ነው የወጣሁት። ሲወጣ ደግሞ ጓደኞቼ ምናልባት ትላንት የወጣ ነው ሶስት ልጆች ነበረ፣ ቀሪዎቹ በንጋታው ይወጣሉ ብለን ተስፋ አድርገን ነበረ። ከነሱ ውስጥ ግን የተወሰኑት ሁለቱ ብቻ ነው የተለቀቁት። ስለዚህ ሌሎቹ በመቅረታቸው በጣም ቅር ብሎናል። አፈታታችንም ያልጠበቅ ነው ነው ሌሎቹ መቅረታቸው ያው ውስጣችን አሁን ቅሬታ ውስጥ በግሌ በተለይ እኔ በጣም ቅር እንዳላይ ነው ያለሁት። ግን ፈቱ ይመስላል በጣም ተስፋ አደርጋለሁ። በተመሳሳይ ኬዝ ነው የገባ ነው የተለየ ነገር አለ ብዬ ምንም የማስበው ወይም ገምተውም ነገር የለም። ስለዚህ እነሱም ከጊዜ በኋላ ይወጣሉ ቤተሰቦቻቸውን ይቀላቀላሉ የሚል ተስፋ ነው ያለ። አመሰግናለሁ። በሁላችሁም እንኳን ደስ ያላችሁ። እንደተገለጸው ታሳሪዎቹ የተፈቱት ለፍትህ ሚኒስቴር በህግ በተሰጠው መብት መሰረት ክሱ እንዲቋረጥ በተፈቾቹ ላይ ማለት ነው በማዘዙ ነው። ለዚህ ምክንያቱ ግን ምን እንደሆነ አይታወቅም። ይህ ቢመለስ መልካም እንደነበረ አቶ አምሃ መኮንን ይናገሩና ተጨማሪ ማብራሪያዎች ይሰጣሉ። ይሄ ባለመደረጉ የተጣሰ ህግ አለ ወይም የተፈቱ ሰዎች ላይ የደረሰ ጉዳት አለ በሚል አይደለም። ነገር ግን ምንም ምክንያት የለም። ክሱን ማንሳት ስልጣን አለው። ክሱን ማንሳት አግባብ ነው ካለ መስሪያ ቤቱ በአግባቡ ተከሳሾቹም ፍርድ ቤት እንዲቀርቡ ተደርጎ እኛም ጠበቆቹ ተገኝተን በፍርድ ቤት ይሄው ታዳሚ፣ ሌላውን ጉዳይ ሲከታተል የነበረው ታዳሚ በተገኘበት መስሪያ ቤቱ በዚህና በዛ ምክንያት በእናንተ ላይ ክሱን አቋርጧል ብሎ ቢገለጽ ከግልጽነት አንጻር የተሻለ ይሆን ነበር የሚል እምነት አለኝ። እንግዲህ አሁን ፍትህ ሚኒስቴር ልክ እንዳነሳው በራሱ ምክንያት እንደገና በዚሁ ጉዳይ እነዚህን ተከሳሾች ሊከስ ይችላል። ህጉ በዚህ በኩል ችግር ያለበት ነው። ፍትህ ሚኒስተር ያነሳውን ክስ ምናልባት የወንጀሉ ጉዳይ ይርጋ የእርጋ ጊዜ ቀን የሚያልፍ ድረስ እንደገና ሊያንቀሳቅሰው ይችላል፣ አይከለክለውም። ይሄ የተደረገባቸውም አጋጣሚዎች ብዙ ናቸው። ከህግ አንጻር እዚህ አካባቢ የሚነሳውም ጥያቄ ይሄ ነው። አንድ ሰው ክስ ከቀረበበት በኋላ ፍትህ ሚኒስትር በራሱ ጊዜ ክሱን ያነሳል፣ ግን እስከ መቼ ድረስ ጉዳይ ተንጠልጥሎ ይቆያል? አንድ ቦታ መቋጨት የለበትም ወይ የሚል ህጉ ለዚህ መልስ መስጠት የለበትም ወይ የሚል ብዙ ጊዜ የሚነሳ ጥያቄ ነው እንጂ ህጉ አሁን የሚከለክለው አይደለም። መስሪያ ቤቱ በማናቸውም ጊዜ እንደገና ሊያንቀሳቅሰው ይችላል። አመሰግናለንም። መለስታቸውን አመሰግንና ወደዚሁ ርዕሰ ጉዳይ ላይ የሚያተኩር ውይይት ነው ወስዳችሁ የትላንት በስቲያው ጋዜጠኞችና የዞን ዘጠኝ የኢንተርኔት አምደኞች ከስር የመለቀቅ ዜና ተከትሎ ከተለያዩ ወገኖች የተለያዩ አስተያየቶች እየተሰሙ ነው። ከሳሽ አቃቤ ሕግ ታሳሪዎቹን የዘጠኝ የዞን ዘጠኝ የኢንተርኔት አምደኞች ለመፍታት መወሰኑ ከመገለጡ በስተቀር በመንግስት በኩል የተሰጠ ዝርዝር የለም። የተፈቱትን ጋዜጠኞችና አምደኞች የብዙ መንገድ ግራ መጋባት ቀደም ብሎ የሰማችሁትንና ግልጽ ያልሆነውን ሂደት ጨምሮ ለመሆኑ እርምጃው የህግ አንድምታ ይኖረው ይሆን የሚለውን እንመለከታለን። አቶ ሙልጌታ አረጋዊ በዚህ በዩናይት ስቴትስ በዋሽንግተን ዲሲ በጥብቅና ሙያ በማገልገል ላይ የሚገኙ የህግ ባለሙያ ናቸው። ከዚህ ቀደም በአዲስ አበባ ዩኒቨርሲቲ የመገናኛ ብዙሃን ህግና የህገ መንግስት ጥናት መምህር በመሆንም አገልግለዋል። ከአቶ ሙልጌታ ጋር ታዲያ በትናንትናው ምሽት ወዳደረግነው ወደዚሁ ቃለ ምልልስ ነው መወስዳችሁ ነው። አቶ ሙሉጌታ በዓለም ዙሪያ ለሰብአዊ መብት እንዲሁም ለጋዜጠኞች መብት የቆሙ ድርጅቶች በአዎንታዊ ዜናነት ነው የተቀበሉት። አምነስቲ ኢንተርናሽናል ገና ድሮ መሆን የነበረበት ነገር ግን አዎንታዊ እርምጃ ብሎታል። ፍሪደም ሀውስ የተባለው ሌላው ለጋዜጠኞችና ለንግግር ነጻነት መብት የቆመ ድርጅት በህገ መንግስት የተከበረ ሀሳብን በነጻነት የመግለጽ መብታቸውን በመጠቀማቸው ብቻ የታሰሩ ብሏቸዋል። የኢትዮጵያ መንግስት የቀሩትን በእስር ላይ የሚገኙ ጋዜጠኞች በአስቸኳይ በነጻ እንዲለቅ ጠይቋል። አንዳንዶች ይህ ዜና ምናልባትም በቅርቡ ወደ ኢትዮጵያ ከሚጓዙት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ጋርም አያይዘውታል። የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጽ አምደኞች መፍታት አለባት ነው ያለው አምነስቲ ኢንተርናሽናል። የህጉን መንፈስ መመልከት ከተቻለ ከሪዮት አለሙ በስተቀር በድንገት ስለሆነ የተለቀቁት ምን ትርጉም አለው በህግ አይን እንግዲህ የኢትዮጵያ መንግስት እኔ እንደሰማሁት በሚዲያ እንደተከታተልኩት ምንድን ነው የተባለው የፍትህ ሚኒስቴር ደብዳቤ ለፍርድ ቤቱ እንደጻፈ ጉዳይን ሲያይደ ነበረ ፍርድ ቤት እንደጻፈ ደብዳቤውም ምንድን ነው የሚለው በአጠቃላይ ትናንት በእናንተ ሬዲዮ እንደሰማሁት እንዲፈክሴና አንስቻለሁና ይፈቱ አይነት ይዘት ያለው ደብዳቤ እንደተላከ ነው የተነገረው። ፍትህ ሚኒስተር እንደዚህ የማድረግ ስልጣን አለው በአዋጅ የተሰጠው ማለት ነው። በአዋጁ መሰረት ክሴን አንስቻለሁ ብሎ በዛው መሰረት እንደተፈቱ ነው የተነገረው። የሚነሱ ጥያቄዎች ግን አሉ። ለምሳሌ የደብዳቤው ይዘት ምንድን ነው? ምክንያቱም ፍትህ ሚኒስትር ዝም ብሎ ክሱን ማንሳት ስለፈለገ ብቻ በድግ ብሎ ክሴን አንስቻለሁ፣ ስለዚህ ይፈቱ ማለት አይችልም። ምንድን ነው የሚለው ሕጉ በቂ ምክንያት ሲኖር ነው የሚለው በቂ ወይም ጥሩ ምክንያት በእንግሊዝኛ ጉድ ካውዝ ይላል እና ፍትህ ሚኒስተር ለምንድን ነው ሰዎች እንዲለቀቁለት የፈለገው? አሁን ይሄ ጥያቄ ጥሩ የሚሆነው ልጆቹ ለምን ተፈቶ ሳይሆን ህግ አንጻር ስታየው ምንድን ነው ምክንያቱ፣ ምን በቂ ወይም ጥሩ ምክንያት አግኝቶ ነው እንዲለቀቁ የጠየቀ ወይም ክሱን ለማንሳት የፈለገው። ምክንያቱም ይህ ምን ምን ጥቅም አለው መሰለ፣ አሁን ልጆች ክሳቸው ተነስቶላቸዋል ተብለዋል። ግን በዚሁ ክስ እንደገና ነገር ሊጠየቁ ይችላሉ ወይ፣ ፍትህ ሚኒስተር ከፈለገ እንደገና ሊጠይቃቸው ይችላሉ ወይ የሚለው ነገር የሚያሳስብ ጥያቄ ነው። ኦፍኮርስ መፈታታቸው ደስ ይላል። አንድም ቀን ቢሆን ተፈተማ ደረስ ጥሩ ነው። ግን እነዚህ ሰዎች በቃ በዚህ ጉዳይ ስለማንጠየቅ ካሁን በኋላ ያለምንም ምንም ሰቀቀን መኖር እንችላለን ብለው ማለት ይችላሉ ወይ የሚለው ጥያቄ ተመለሰ አይመስለኝም። ለምን እሱ እንዲነሳ እንደተፈለገ እንዳልኩ ምክንያቱ ስለማላውቀው እሱ ላይ አስተያየት መስጠት ይከብዳል። ሌላው ፍርድ ቤቶች ምን ስላዩ ነው እሺ ያሉት? ምክንያቱም ፍርድ ቤት ሺ ማለት መቻል አለበት። ለምን አቃቢ ሕግ ወይም ከሳሽ ክሴን አንስቻለሁ ሲል ወይም ሊድ የሚችለው በህግ ጥሩ ምክንያት ሲኖረው ነው ብለናል። የአቃቤ ሕግ ምክንያት ጥሩ መሆኑ ማን ነው የሚወስነው? አቃቤ ሕግ ራሱ ነው የሚወስነው ወይስ ዳኞች ናቸው የሚወስኑ? አሁን ዳኞች ሲወስኑ ተከሳሾች ማማከር አለባቸው፣ ማነጋገር አለባቸው፣ ማስታወቅ አለባቸው። ይኸውልህ ግልጽ አይደለም። ትናንት አቶ አማሀ የተከሳሸቹ ጠበቆች ሲናገሩ እንደሰማሁት እሳቸው ደንበኞቻቸው እንደሚፈቱ አያውቁም ነበረ። እንደ ማንም ሰው ነው ከሚዲያ ሰሙት። ስለዚህ ተከሳሸቹ አልተነገራቸውም ማለት ነው። እንደሚፈቱ አያውቁም ወይም ክሱ እንደተነሳ አያውቁም ነበረ ማለት ነው እና በአቃቢ ህጉና በፍርድ ቤት መካከል ከተደረገው የድብዳቤ መጻጻፍ ወይም ተከሳሹ ድብዳቤ በመጻፉ ምክንያት ቪዲዮቹ እንደተለቀቁ ነው የተነገረው እና ይሄ ያለቀለት ለመሆኑ እርግጠኞች መሆን አንችል። አሁን ካሉት ጋር እያያዛል። በመንግስት በኩል የተሰጠ ምላሽ በቀጥታ ማግኘት የተቻለው የመንግስቱ ቃል አቀባያቶች መልስ ከማል ኒውዮርክ ታይምስ እሳቸውን ጠቅሶ ያወጣው ጽሁፍ ላይ በቀጥታ ይስጡ እርግጠኛ አደለሁም። ከሳሹ አቃቢ ህግ በአምስቱ ተከሳሾች ላይ የነበረውን ክስ ማንሳት ፈቀደ ነው የሚለው። ምን ማለት ነው አንድ ከሳሽ ፈቀደ ሲል በህግ ትርጓሜውም አሁን ቀደም ብሎ ካነሷቸው ጋር ምክንያቶቹን በዝርዝር መንግስት ሲሰጥ መረዳትና ተከታታይ ሌሎች ሀሳቦችን ያካተተ ውይይት ማድረግ ይቻላል። አቃቤ ህግ ማንሳት ፈቀደ ሲባል ግን በምን አይነት መሰረቶች ነው ክሶችን የሚያነሳው? ትምህርታዊ የሚሆነ አንዳንድ ነጥቦችን መመልከት ብንችል፣ እንግዲህ እስከማውቀው ድረስ አቃቤ ህግ ዝም ብሎ ስለፈለገ ብቻ ወይም ስለፈቀደ ብቻ ክስ ማንሳት የሚችል አይመስለኝም። እንዳልኩ፣ ህጉ ዝም ብለዋል የተጻፈው ጥሩ ምክንያት ካለው ብቻ ነው ህጉ ይነሳልኝ ማለት የምችለው። ምክንያቶች ተደርገው የሚወሰዱት ምንድን ናቸው? አንደኛ በቂ ማስረጃ ከሌለው ማለት ነው። ሁለተኛ ጥፋቱ ከባድ ካልሆነ ተከሳሾች የቀረበባቸው ክስ ከአስራ ሁለት ከአስራ ሶስት ዓመት በላይ የማያስፈርድባቸው ከሆነ እና ተከሳሾቹ በአካል ተይዘው ፍርድ ቤት ቀርበው መከራከር ካልቻሉ ክሱ እንዲነሳ ሊያደርግ ይችላል። ለምሳሌ ከጠፉ ማለት ነው፣ በዋሶ ወጥቶ የቆየ ሰው ሌላ ተከሳሾች ክሱ ከተጀመረ በኋላ ቢሞቱ። ከዚህ ውጭ እኔ የማስበው ነገር ሌላ የለም፣ ህጉን ብቻ የምንመለከት ከሆነ። ስለዚህ ይበልጥ መረጃዎችን ማግኘት የሚጠይቅ ሁኔታ ይደቅናል እንጂ ያለቀ መልስ አይሰጠንም። ነው አይሰጥም። ሰብዓዊ መብት ተቋማት፣ ለምሳሌ የአምነስቲ ኢንተርናሽናል በዛሬ ዕለት ያወጣውን መግለጫ ብንመለከት ገና ድሮ መሆን የነበረበት ነው ያለው ይህ አዎንታዊ እርምጃ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ኢትዮጵያን ከመጎብኘታቸው በፊት የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በእስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጽ አምደኞች መፍታት አለባት ነው ያለው። ምን አይነት አዎንታዊ ተከታይ ውጤት ይኖረዋል ይህ አሁን የተወሰደ እርምጃ እንግዲህ ሰው ላይ ይሄ ጥያቄ፣ እንደ ማንም ግለሰብ ወይም ዜጋ በግምት ላይ የተመሰረተ አስተያየት ከመስጠት በስተቀር እውቀት የመነጨ አስተያየት መስጠት የሚችልበት አይመስለኝም። እኔ ምንድነው በአጠቃላይ የምለው እንደዚህ ጋር እንደ ማንም ግለሰብ የእነዚህ ሰዎች መፈታት ምናልባት ተስፋ ሊሰጥ ይችላል። ሌሎችም በተለይ ከሚዲያና ከፖለቲካ ስራ ጋር በተያያዘ መልኩ የታሰሩ የተፈረደባቸው፣ የሚሆን ያልተፈረደባቸው እንዲፈቱ ቢደረግ ወይም ቢፈቱ ጥሩ ይመስለኛል። በግሌ እንዲፈቱ እፈልጋለሁ እንዲፈቱ ደስ ይለኛል። ግን የኢትዮጵያ መንግስት አሁን ለምንድን ነው የፈታቸው እነዚህን ሰዎች? አሁን ምን ያህል አቅም ለምን እንደፈታቸው፣ ፕሬዚደንት ኦባማ ስለሚመጡ ፕሬዝደንት ፕሬዚደንት ኦባማ እኔ ከመምጣት የበፊት እንዲፈቱ ብለው አዘው ሊሆኑ ይችላሉ የሚል ጽሑፍ አንብ ያለው። እንደዚህ ለመሆኑ ምንም ማስረጃ ያለኝም። የኢትዮጵያ መንግስት ምናልባት የፕሬዚደንቱ መምጣት ጋር አያይዘው ከሆነ የፈታቸው በነካ እጁ ጨምሮ ሌሎችን እንዲፈታ እና ሰዎች በአስተያየታቸውና በፖለቲካ እምነታቸው ታስረው እስር ቤት እየተሰቃዩ ካሉበት ሁኔታ ቢላቀቁ በጣም ትልቅ ስራ ይመስለኛል። ለሀገርም ለህዝብም ለመንግስትም ጥሩ ይመስለኛል። ግን ቅድም እንዳልኩ ለምንድን ነው ሰዎች የተፈት የሚለው ጥያቄ። ያ ደብዳቤ በፍትህ ሚኒስተር ተጻፈ የተባለ ምንድን ነው ይዘቱ ደብዳቤ ማወቅ እንችል ኖሮ ከእውቀት በመነጨ አስተያየት ይህንን ዲስከሽን ማዳበር እንችል ነበረ። አንድምታውንም በተጨባጭ መመርመር እንችላለን፣ ያሉት አቶ ሙሉጌታ በእርግጥ ያን እድል የሚሰጡ በመንግስት በኩል ለወሰደው እርምጃ ምክንያታዊነትን ተንተርሶ የሚመጣ መረጃ ካለ ተከታዩ ውይይት ይኖረናል። አቶ ሙሉጌታ አረጋዊ የህግ ባለሙያ በመገናኛ ብጹሀንና በኢትዮጵያ ህገ መንግስት ጉዳዮች ላይ በተደጋጋሚ በፕሮግራሞቻችን ቀርበው ለሚሰጡት ሙያዊ አስተያየት ለጊዜውም አመሰግናለሁ። እግዜር ስጥልኝ። እኔም ጊዜር ስጥልኝ አቶ አሉላ ወደ መጨረሻው ጥንቅል ነው ሰዳችሁ ከዚሁ ርዕስ ጋር ያቆየናል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በኢትዮጵያ ሁለቱ የዞን ዘጠኝ አምደኞችና ሶስት ጋዜጠኞች ከስር መለቀቃቸው አስደስተው መሆኑን ገልጠዋል። በጋዜጠኞች ላይ የቀረቡ ሕዝብን ለአመፅ የማነሳሳትና አሸባሪነት ክሶችም መሰረዛቸው ተዘግቧል ይሏል ሰለሞን ክፍሌ ያጠናቀረው አጠር ያለ ዘገባ እነሆ። ጋዜጠኛ አስማማው ሀይለ ጊዮርጊስ ኤዶም ካሳዬና ተስፋለም ወልደየስ፣ ጦማርያኑ ማህሌት ፋንታሁንና ዘላለም ክብረት ተይዘው የታሰሩት ባለፈው ዓመት ሚያዝያ ወር ውስጥ እንደነበር ይታወሳል። በወቅቱ ሌሎች አራት የዞን ዘጠኝ ጦማርያን ማለትም አቤል ዋቤላ፣ አጥናፍ ብርሃኔ፣ በፈቃዱ ኃይሉና ናትናኤል ፈለቀ አብረው መታሰራቸው አይዘነጋም። እንደ ተገለጸው በሁሉም ላይ የቀረቡት ክሶች ደግሞ ሕዝብን ማነሳሳትና አሸባሪነት የሚሉ ናቸው። እዚህ በዩናይትድ ስቴትስ ኒውዮርክ ከተማ የሚገኘው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ኮሚቲ ቱ ፕሮቴክት ጆርናሊስት ወይም በምህጻር ሲፒጄ ተብሎ ይታወቃል። ከቅርብ ዓመታት ወዲህ የታሳሪ ጋዜጠኞች ቁጥር እያደገ ከታየባት ኢትዮጵያ የእነዚህ ጋዜጠኞች መለቀቅ እንዳስደሰተው ገልጿል። በሥራቸው ምክንያት የታሰሩ ቀሪዎቹ የዞን ዘጠኝ ጋዜጠኞችን በተመሳሳይ የቀረቡባቸው ክሶች በአስቸኳይ ተሰርዘው እንዲፈቱ ለባለሥልጣናቱ ጥሪ አቅርቧል። የድርጅቱ የአፍሪካ ፕሮግራም አስተባባሪ ሱ ቫለንታይን በኢትዮጵያ ትናንት አንዳንድ ጋዜጠኞችና ጦማሪያን ከእስር በመፈታታቸው እንዲሁም ዛሬ በርእዮት አለሙ መለቀቅ በጣም ተደስተናል። አንድም ጋዜጠኛ ስራውን በመስራቱ ምክንያት ብቻ ወህኒ ቤት መቆየት የለበትም። በኢትዮጵያ ወህን ቤቶች የሚገኙ ጋዜጠኞች በሙሉ እንዲፈቱ ሲፒጄ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ሁማን ራይትስ ዋችና ሌሎችም በርካቶች የኢትዮጵያ መንግሥት ባለፉት ዓመታት ሁሉ ሲወተውቱ መቆየታቸው ይታወቃል። ተቾች ትላንትናና ዛሬ እነዚህ አነስተኛ ቁጥር ያላቸው ጋዜጠኞች የተፈቱት ከታቀደው የፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝት ጋር በተያያዘ ነው ብለው ያምናሉ። የሲፒጂዋ የአፍሪካ ፕሮግራሞች አስተባባሪ ሱ ቫለንታይን በዚህ ላይ ምን አስተያየት አላቸው? ከፕሬዝደንቱ ጉብኝት ጋር የተያያዘ ለመሆኑ በእርግጠኝነት ማወቅ አንችልም። ነገር ግን በጉብኝቱ ምክንያት ለፕሬዝደንቱ ክብር ተብሎ ከሆነ የተፈቱት ይሄ በራሱ የሚያመለክተው ኢትዮጵያ ለጋዜጠኞች በነፃነት ስራቸውን እንዲሰሩ ፍላጎት ያላት መሆኑን ለማሳየት ይመስላል። ዛሬም በኢትዮጵያ እስር ቤቶች ብዙ ጋዜጠኞች እንዳሉ በሚገባ እናውቃለን። በእኛ እምነት በዚህ ሁኔታ ፕሬዝደንት ኦባማ ኢትዮጵያ መገኘት አይገባቸውም። ነገር ግን አሁንም በእስር ላይ ስለሚገኙት ጋዜጠኞች መንግስት ምን ለማድረግ እንዳቀደ ወይም እንደሚያስብ አናውቅም። በሲፒጄ ጥናት መሰረት ኢትዮጵያ ውስጥ አሁንም በእስር ላይ የሚገኙ ከአስር በላይ ጋዜጠኞች ያሉ ሲሆን ብዙ ጋዜጠኞችን በማሰር በአፍሪካ ከኤርትራ ቀጥላ በሁለተኛ ደረጃ ላይ የምትገኘው ኢትዮጵያ ናት። ጥናቱ ሳንሱርን በተመለከተም ኢትዮጵያ በዓለም በአራተኛ ደረጃ ላይ የምትገኝ ከፍተኛ የሚዲያ ቁጥጥር የሚደረግባት ሀገር ናት ይላል። ይህንኑ አስመልክቶ አሁን ከመሸ በደረሰን ተጨማሪ ዜና መሰረት ፍሪደም ሀውስ አጠር ያለ መግለጫ አውጥቷል። የጋዜጠኞቹን መፈታት በደስታ እንቀበላለን ያሉት የድርጅቱ የአፍሪካ ፕሮግራም ዳይሬክተር ቩካሲን ፔትሮቪች ቀድሞውኑ የታሰሩት በሕገ መንግሥቱ የተረጋገጠላቸውን ሐሳብን በነጻ የመግለጽ መብታቸውን በመጠቀማቸው ነው ሲሉ አሳስበዋል። የኢትዮጵያ መንግሥት በቀሪዎቹ ላይ ያቀረበባቸውን ክሶች ሰርዞ ሁሉንም እንዲፈታም ፍሪደም ሃውስ ጥሪ አስተላልፏል። ሰለሞን ክፍሌን ለዘገባው አመሰግናለሁ። በሌላ ዜና ደግሞ ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል ኢትዮጵያ ከፕሬዚዳንት ኦባማ ግንኙነት በፊት የታሰሩ ጋዜጠኞችን በሙሉ ትፍታ በሚል ርዕስ በትናንትናው ዕለት መግለጫ አውጥቷል። የኢትዮጵያ መንግሥት ሀሳባቸውን በነጻ መግለጽ በመሞከራቸው ብቻ ያሰራቸውን የኢንተርኔት አምደኞችና ጋዜጠኞች ለመፍታት የደረሰበት ውሳኔ አዎንታዊ እርምጃ ነው ብሎ ነገር ግን ከዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ጉብኝት በፊት ኢትዮጵያ ገጽታዋን ለማሳመር ስትል ብቻ ለይስሙላ የምታደርገው ካልሆነ የተቀሩት ጋዜጠኞችም መፈታት አለባቸው ነው ያለው አምነስቲ ኢንተርናሽናል። አክሎም እንደ ሌሎቹ ሁሉ በአሸባሪነት ተከሰው የታሰሩት ጋዜጠኞች እስክንድር ነጋና ውብሸት ታየም በአስቸኳይ ያለምንም ቅድመ ሁኔታ እንዲፈቱ ነው ጥሪ ያስተላለፈው። አድማጮች ስርጭታችንን ወደ ማገባደዱ ተቃርበናል። የቀሩን ጥቂት ደቂቃዎች ናቸው። ታዲያ ዜማ ብንጋብዝና በዚሁ ብንለያይ ከምሽቱ ሶስት ሰዓት ላይ በመደበኛው ዝግጅታችን እንመለሳለን ከልዩ ልዩ ዘገባዎችና ዝግጅቶች ጋር። አሁን የቴክኒክ ህክል የገጠመን ይመስላል። በድጋሚ ላስታውስ የአርብ ምሽት ዝግጅታችን ከምሽቱ ሶስት ሰዓት ላይ በመደበኛው ቅንብሮች፣ እንዲሁም ልዩ ልዩ ዘገባዎችና ውይይቶች የተካተቱበት ነው። ከምሽቱ አንድ ሰዓት ተኩል እስኪቃረብ በቀሩት ደቂቃዎች ታዲያ ሄለን በርሄን ነች የምታዝናናን። እስኪ ልሂድ ደግሞ ትላለች። መልካም ምሽት። በእኔ በኩል ያስተናገድ ኳቸው አሉላ ከበደ፣ ፕሮግራሙን የመራችልን ጽዮን ግርማና ኮርኔልየስ ቴነር ነበረ በቴክኒኩ። መልካም ምሽት።